We የፌዴራሉ ከፍተኛ ፍርድ ቤት አራት የኦሮሞ ፌዴራላዊ ኮንግረስ ከፍተኛ አመራር አባላትን ጨምሮ በሀያ ሁለት ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬም ውሳኔ ሳይሰጥ ቀርቷል። ተከሳሾቹ ዛሬ ባስቻለው የልደታ ምድብ አራተኛ ወንጀል ችሎት ፊት አልቀረቡም። ፍርድ ቤቱ ባለፈው ሳምንት ሌላው የተቃዋሚ ፓርቲ የመያድ አመራር አባል የነበሩት የመቶ አለቃ ጌታቸው መኮንን መዝገብ ላይ በሰጠው የጥፋተኝነት ብይን በተፈረደባቸው ተከሳሾችም የቅጣ ውሳኔውን አሳውቋል። በዚህ የክስ መዝገብ የመቶ አለቃውን ጨምሮ ስድስቱ በነጻ ሲሰናበቱ ሰባቱ ደግሞ ጥፋተኛ ተብለዋል። በሌላ በኩል ደግሞ የቀድሞ አንድነት ፓርቲ አመራር አባል የነበሩት አቶ ዳንኤል ሺበሺ በምስክሮቹን ምስክሮቻቸውን አሰምተው ለውሳኔ ተቀጥሯል ጉዳዩ ተጨማሪ መለስካቸውአዲስ ማክ፣ አዲስ አበባ የኦሮሞ ፌዴራላዊ ኮንግሬስ አመራር አባላት አቶ ጉርሜሳ ያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ አቃቤ ክስ መስርቶ የሰውና የሰነድ ማስረጃውን አቅርቦ የፍርድ ቤቱ ብይን ሲጠበቅ የዛሬው ለሶስተኛ ጊዜ ያህል መሆኑ ነው። ፍርድ ቤቱ ባለፈው ሳምንት ይህን ቀጠሮ ሲሰጥም ብይኑ በአብዛኛው መጠናቀቁን ገልጾ ለዛሬ እንደሚያሰማም ቃል ገብቶ ከሳሽ ተከሳሾችን አሰናብቶ ነበረ። ይሁንና ዛሬ ጉዳዩ በተቀጠረበት ከቀትር በኋላ በስምንት ሰዓት ችሎትም አልተሰየመም። ተከሳሾችም በፍርድ ቤት አልተገኙም ነበረ። ይህ በምን ምክንያት እንደሆነም በእርግጠኝነት ሊያስረዳ የሚችል ሰው አልነበረም። ከተከሳሽ ጠበቆች መካከል አቶ አምሃ መኮንንን የሆነውን ለአድማጮቻችን እንዲያስረዱ ጠይቄያቸዋለሁ። ከችሎቱ ጸሐፊ የተነገረው ያው ተከሳሾቹ አይቀርቡም፣ ችሎትም አይኖርም የሚል ፕሬዚዳንቱ ጋር ሄደን ያው ዳኞች በግል ችግር ምክንያት ሳይገኙ በመቅረታቸው ካልሆነ በስተቀር ያው ስለ ሁኔታው በእርግጥም ከችሎቱ ዳኞች መስማት አለባችሁ በሚል እንድንጠብቅ ተነገረን። በዚሁ መሰረት ተከሳሾችም ያልመጡት በጉዳዩ ላይ ያው አሁንም ከመዝገቡ ስፋት በአጠቃላይ በችሎቱ ካለ የስራ ብዛት አንጻር ችሎቱ በዛሬ ዕለት ብይኑን ለማድረስ ጥረት ያደረገ ቢሆንም እንዳልተሳካለትና ይሄንን ብቻ ለመንገር ግን ተከሳሾችን ካሉበት ቦታ ድረስ አጓጉዞ እዚህ ማምጣቱ አስፈላጊ ሆኖ ስላላገኙት የቀረውን ጉዳይ ሰርተው ብይኑን በችሎት ለማሰማት ለሀምሌ ስድስት መቅጠራቸውንና እኛም ይህንኑ ተረድተን ደንበኞቻችን እንድናስረዳ ገልጸውልናል ከቀትር በፊት በነበረው ችሎት ይኸው ፍርድ ቤት ባለፈው ሳምንት በእነመቶ አለቃ ጌታቸው መኮንን መዝገብ የጥፋተኝነት ውሳኔ ባሳለፈባቸው ሰባት ተከሳሾች ላይ የቅጣት ውሳኔ ጥሏል ፍርድ ቤቱ ቅጣቱን ሲጥል በሰጠው ትንታኔ መሰረት የከሳሽ አቃቢ ህግን የቅጣት ማክበጃ ሐሳብ እና የተከሳሾችን የቅጣት ማቅለያ ሐሳብ ከህግ አግባብ አኳያ መመርመሩን አትቷል። በዚሁ መሰረትም በአቶ አለባቸው ማሞ፣ በአቶ ፈረጃ ሙሉና በአቶ አባይ ዘውዴ ላይ የአራት ዓመት ከሁለት ወር ጽኑ እስራት ቅጣት ሲጥል፣ በአቶ በላይነ ሲሳይ፣ በአቶ ቢሆነኝ አለነ፣ በአቶ አትርሳው አስቻለውና በአቶ አንጋው ተገኝ ላይ የአራት ዓመት ከስድስት ወር የጽኑ እስራት ቅጣት ጥሏል። ፍርድ ቤቱ ባለፈው ሳምንት በዚሁ መዝገብ በሰጠው ውሳኔ ስድስት ተከሳሾችን በነጻ ማሰናበቱ አይዘነጋም። አቃቤ ህግ በሁሉም ተከሳሾች ላይ የሽብር ድርጊት ፈጽመዋል የሚል ክስ መጋቢት 15 ቀን 2007 ዓም መስርቶባቸው ነበረ። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት በዛሬው ዕለት ያየው ሌላ ጉዳይ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል የነበረውን የአቶ ዳንኤል ሽበሽን ጉዳይ ነው። አቶ ዳንኤል ዛሬ ለፍርድ ቤቱ የተከሳሽነት ቃሉን ሰጥቷል። ተከሳሹ በሰጠው ቃል የቀረበበት የጸረ ሽብር ድንጋጌ የመተላለፍ ክስ ጨርሶ እንደማይመለከተው በሰላማዊ ትግልና በምርጫ በጽኑ እንደሚያምን ከብሔራዊ ደህንነትና መረጃ በአቃቤ ሕግ በኩል የቀረበበት የሰነድ ማስረጃ ራሱ ይህንን እንደሚያስረዳለት ተናግረዋል። ከዚህ በተረፈም ሁለት ምስክሮች አቅርቦ ይህንኑ በሰላማዊ ትግል ያለውን አቋም እና ከሽብር ድርጊትም ሆነ አስተሳሰብ የራቀ ስለመሆኑ አስረድተዋል። የተከሳሽ ጠበቃ ለፍርድ ቤቱ እንዳመለከቱት ተከሳሽ ስምንት ምስክሮችና አንድ የድምፅ ከምስል ማስረጃ እንዳቀረበ አስታውሰው የቀሩት ምስክሮች ዛሬ ከተሰሙት ከሁለቱ የተለየ ስለማያስረዱ ማስረጃ ማሰማቱ በዚህ እንዲያበቃ ጠይቀዋል። ፍርድ ቤቱ ይህንን ተቀብለው አቃቢ ሕግና ተከሳሽ የክርክር ማቆሚያ ሀሳባቸውን በጽሑፍ አስቀድመው እንዲያስገቡ፣ ሌላኛው ተከሳሽ አቶ አብርሃ ደስታ በፖሊስ ተይዘው እንዲቀርብ ትዕዛዝ ሰጥቶ ውሳኔ ለመስጠት ለሐምሌ 11 ቀን ቀጥሮ ቆርጧል። አቶ ዳንኤል ሽበሽ እና የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነጻ ቢያሰናብታቸውም አቃቢ ህግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሎ ፍርድ ቤቱ ጉዳያቸው እንደገና እንዲታይ ወደ ታችኛው ፍርድ ቤት በመምራቱ እንደሆነ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ